የኢትዮጵያ የጸረ ጉልበት ሰጪ መድኃኒት መስሪያ ቤት ዋና ጸሐፊ አቶ ሰሎሞን መዓዛ እንዳስታወቁት ጉልበት ሰጪ መድኃኒት ተጠቅማችኋል በመባል የተጠረጠሩት አትሌቶችን ምርመራ የሚያካሄደው የዓለም አትሌቲክስ ፌዴሬሽን ማኅበር ነው። አቶ ሶሎሞን ግን የአትሌቶቹ ማንነትም ሆነ ወሰዱት የተባለውን የመድኃኒት አይነት ምንነት ከመናገር ተቆጥቧል። ምርመራውን እያካሄደ ያለው የዓለም አትሌቲክስ ፌዴሬሽን ማኅበር ከኢትዮጵያ የአትሌቲክስ ፌዴሬሽን ጋር በመተባበር በመስራት ላይ ይገኛል። የአዲስ አበባ የስፖርት ጋዜጠኛ ምዝጋናው ታደሰ ለዶቼ ቬሌ እንደተናገረው የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ ጠዋት ይፋዊ ያልሆነ ስብሰባ አካሂዶ ታዋቂ አትሌቶች ይህንን ጉዳይ አስመልክተው ለሌሎች ልምዳቸው እንዲያካፍሉ ጠይቀዋል። ኤሊት የሚባሉ ወይንም ደግሞ ትልልቅ እና ዝነኛ የሚባሉ አትሌቶች ናቸው የተጠሩት በዚህ ስብሰባ ላይ እንዲገኙ እና ልምዳቸው እንዲያካፍሉ ማለት ነው። ግን እኔ ስቴዲየም እስከነበርኩበት ጊዜ ድረስ ተጠሩ ከተባሉት አትሌቶች መካከል ጥሩነሽ ዲባባ፣ ገንዘቤ ዲባባ፣ መሰረት ደፋር፣ ስለሺ ስህን፣ ቀነኒሳ በቀለ፣ ገብረ እግዚአብሔር ገብረ ማርያም፣ ወርቅነሽ ኪዳኔ እነዚህ አትሌቶች ጥሪ ተደርጎላቸዋል የሚል መረጃ ነው እኔ በግሌ የደረሰኝ ጉዳዩ በአብዛኛው ህዝብ ዘንድ ድንጋጤ መፍጠሩን ምዝጋናው ገልጸዋል የምርመራ ውጤት እስክታወቅ ድረስ ህብረተሰቡ መደምደሚያ ሀሳብ ላይ ከመድረስ እንዲቆጠብ ያሳሰበው ታዋቂው አትሌት ቀነኒሳ በቀለ ጉዳዩ አሉታዊ የሆነ ተጽዕኖ ሊኖረው እንደሚችል ለዶችቤሌ ተናግረዋል እንደ ፌዴሬሽን እንደዚህ አይነት ሁኔታዎች ያው በ አትሌቶቹ ዙሪያ በሚፈጠሩ በሚታዩ እንትን ሁኔታዎች ያው አስደንጋጭም ነው፣ አሳፋሪም ነው። ትልቅ ስራ ሊሰራበት የሚገባ ስራ ነው። ያው በዚህ ዙሪያ አትሌቶቹንም ግንዛቤ ለማስጨበጥ ያክል ያው ፌዴሬሽኑ ትልቅ ስራ መስራት እንዳለበት ያው ይታያል። እውነትም ያው እንደዚህ አሁን ይህን ያክል አትሌት በዚህ ጠራ ዶፒንግ የሆነ እንትን መጠቀማቸው ከተረጋገጠ እውነትም ይሄ በጣም አሳፋሪና አስቸጋሪ ነገር ነው። የምርመራውን ሂደት አስመልክቶም አትሌት ቀነኒሳ ሲናገር በየትኛውም ሀገር ላይ አሁን ከሀገሬ ቢወጣም ወይ ሌላ ሀገር ላይ ለየትኛውም ወይ ለሾፕም የሆነ ሀገር ቢሄድ ለእረፍትም የሆነ ሀገር ቢሄድ ሌላ ሀገር እዛ ያለሁበትን ሀገር የሚቆይበት ሆቴልና የሚገኝበትን ሰዓቶች መናገር መቻል አለብኝ። እዛ ላይ ያሉት ያው ኤጀንሲው በየሀገሩ እነኚህ ምርመራውን የሚያደርጉ ሰዎች ስላላቸው ኤኒታይም ይልካሉ ማለት ነው። እዛ ቦታ ላይ ምርመራ ይደረጋል። በየትኛውም ያው ከዛ ከምርመራ ውጪ መሆን አይቻልም። ይሄ ምርመራ ደግሞ ለአስር አመትም ያስቀምጡታል የዛሬ አስር አመት ያሸነፈ አትሌት ዛሬ ያ ምርመራ ቼክ ተደርጎ ዛሬ ከሚወሰደው ጋር ተመሳሳይ ካልሆነ በአሁኑ ሰዓት ሌላ ነገር የሆነ ነገር እየተጠቀሜ ነው ማለት ብሎ ነው የሚያስቡት። እንደሚወራው ያው መድኃኒቱን ኤግዛክት የተጠቀሙትን ነገር ላያገኙት ይችላሉ ነው የሚባለው። በዚህ ጉዳይ ላይ በዶች ቬሌ የፌስቡክ ደረገጽ ላይ የተወያዩ ተሳታፊዎች ይህ ቅለት ይሁን ከሆነ በአገሪቱ አትሌቲክስ ላይ ትልቅ ተጽዕኖ እንደሚያሳድር እና ተጠያቂ የሚደረገውም የአትሌቲክስ ፌዴሬሽን መሆኑን ገልጸዋል።